የዲ ደብሊው ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። በቤንሻንጉል ጉምዝ ከ30 በላይ ንጹሐን በታጣቂዎች ተገደሉ። በጥቃቱ ከተገደሉት መካከል ሕፃናትና ሴቶች ይገኙበታል። የሱዳን ጦር ኃይሎች አዛዥ የአሜሪካን የእርቅ ሀሳብ ውድቅ አድርገዋል በሚል የተባበሩት አረብ መሬቶች ወቀሰች። ወቀሳው የተሰማው ዋሽንግተን ያቀረበችውን የድርድር ሀሳብ የተባበሩት አረብ መሬቶች ሀሳብን የሚያንጸባርቅ ነው በሚል ጀነራል አልቡርሃን ካጣጣሉት በኋላ ነው። የቀድሞው የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ ሴት ልጅ ያለ ፍላጎታቸው በዩክሬን ጦርነት እንዲሳተፉ ሰዎችን ቀጥራለች በሚል ክስ ቀረበባት። በጋዛ ሰርጥ የእስራኤል ጦር ባደረገው ጥቃት አራት ፍልስጤማውያን መገደላቸውን የሕክምና ባለሙያዎች ገለጹ። የእስራኤል ጦር በበኩሉ ሰዎቹ የተገደሉት በተኩስ አቁም ስምምነት ጦር እንዳይገባ የተከለከለ ቦታን ጥሰው በመግባታቸው ነው ብሏል። በተያያዘ ዜና እስራኤል በጥቅምት ሰባቱ የሐማስ ጥቃት ኃላፊነታቸውን አልተወጡም ያለቻቸውን ከፍተኛ የጦር አዛዦቿን አባራለች። ታዋቂው የሬጌ አቀንቃኝ ጂሚ ክሊፍ በ81 ዓመቱ ከዚህ ዓለም በሞት ተለየ። ዜና በዝርዝር በቤንሻንጉል ጉምዝ ክልል ከ30 በላይ ንጹዓን በታጣቂዎች ተገደሉ። ነዋሪዎችና የአካባቢው ባለሥልጣናት ለዶች በለ እንደገለጹት በቤንሻንጉል ጉምዝ ክልል መተከል ዞን ቡለን ወረዳ ባለፈው ቅዳሜ ማለዳ ታጣቂዎች ባደረሱት ጥቃት ሴቶችና ህፃናትን ጨምሮ በርካታ ሰላማዊ ሰዎች ተገድለዋል። የቡለን ወረዳ የመንግስት ኮሚኒኬሽን ጽሕፈት ቤት ዛሬ በፌስቡክ ከሱ ባሰራጨው መረጃ በኩቺ ቀበሌ ጽንፈኛ ታጣቂ ቡድን በንጹሐን ዜጎች ላይ አሰቃቂ ጥቃት አድርሷል ሲል ከሷል። ስማቸው እንዲጠቀስ ያልፈለጉ የወረዳው ተመራጭ የሕዝብ ተወካይ በጥቃቱ ከ30 በላይ ንጹሐን መገደላቸውን ለዶችበለ አረጋግጠዋል። ሰሞኑን ቅዳሜ ዕለት ሌሊት አስራንሳት ላይ ሁለን ወረዳ በኩጂ የሚባል ቀበሌ ላይ ነው እንግዲህ ከተማ ገብተው ምጽዋን ላይ ጭፍጨፋ ያደረጉት። ሰው በተኛበት ገና እየነቃ ባለበት አነጋግ ላይ ማለት ነው ያገኙትን በሙሉ ጥቃት ፈጽመው ከሰላሳ በላይ ምጽዋን እንደ እንደሞቱ አሁን ያለኝ መረጃ የአካባቢው ነዋሪ መሆናቸውን የገለጹ አንድ የዓይን ምስክር እንዳሉት ቅዳሜ ማለዳ በሰላማዊ ሰዎች ላይ የደረሰው ጉዳት በመንግስት በሚደገፉ ሚሊሻዎችና በኦሮሞ ታጣቂ ቡድን መካከል በተፈጠረ የተኩስ ልውውጥ ተከትሎ ነው። ቡለን ወረዳን ጨምሮ በመተከል ዞን በበርካታ ቀበሌዎች አሁንም የጸጥታ ስጋት መኖሩን ዶች በለ ካነጋገራቸው ነዋሪዎች ተረድቷል። ስለ ጉዳዩ ከመንግስትም ሆነ ከታጣቂ ቡድኑ ምላሽ ለማግኘት የተደረገው ጥረት አለመሳካቱን የባልደረባችን የታምራት ዲንሳ ዘገባ ያሳያል። የሱዳን ጦር ኃይሎች አዛዥ የአሜሪካን እርቅ ሀሳብ ውድቅ አድርገዋል በሚል በተባበሩት አረብ ኤሚሬቶች ተወቀሱ። ወቀሳው የተሰማው ዋሽንግተን ያቀረበችውን የድርድር ሀሳብ የተባበሩት አረብ ኤሚሬቶችን ሀሳብ የሚያንፀባርቅ ነው በሚል አልቡርሃን ካጣጣሉት በኋላ ነው። የተባበሩት አረብ ኤሚሬቶች የዓለም አቀፍ ትብብር ሚኒስተር ዴታ የሆኑት ሪም ቢንት ኢብራሂም አልሻሂ እንዳሉት የሱዳን ጦር አዛዥ ጀነራል አብዱል ፈታህ ቡርሃን የሰላም ድርድርን እያደናቀፉ ነው። ሚኒስተር ዴታው አያይዘውም ጀነራል ቡርሃን አሁን የሰላም ድርድርን አልቀበልም የዩኤስ የሱዳን የሰላም እቅድ ውድቅ በማድረግና የተኩስ አቁም ስምምነትን ደጋግሞ አልቀበልም በማለት ያለማቋረጥ የማደናቀፍ ባህሪ አሳይቷል ሲል ወቅሰዋቸዋል። አስተያየቱ የተሰጠው የሱዳን ጦር አዛዥ አብዱል ፈታህ አልቡርሃን የአሜሪካው ልዑክ ማሳድ ቦሎስ የሚመራው የሽምግልና ቡድን ስም የተላከውን የቅርብ ጊዜ የእርቅ ሀሳብ እስካሁን በጣም የከፋ ነው ማለታቸውን ተከትሎ ነው። አልቡርሃን የሽምግልና ሐሳቡን መንግስታቸው ዘንድ ተቀባይነት እንደሌለውም ገልጸዋል። የተባበሩት አረብ መሬት የጦር ኃይሉ ከሚደገፈው መንግስት ጋር ጦርነት ውስጥ የሚገኙትን የሱዳን ፈጥኖ ደራሽ ኃይሎች ታስታጥቃለች በሚል በተደጋጋሚ ክስ ሲቀርብባት ቆይቷል። የተባበሩት አረብ መሬቶች በበኩሏ ክሱን ውድቅ አድርጋለች። የቀድሞ የደቡብ አፍሪካ ፕሬዝዳንት ጃኮፍ ዙማ ሴት ልጅ ያለፍላጎታቸው ዳንቦስ እንዲዋጉ ሰዎችን ቀጥራለች በሚል ክስ ቀረበባት። የደቡብ አፍሪካ ፖሊስ በዩክሬን ለሩሲያ ሲዋጉ ነበር የተባሉ ሰዎች ጉዳይ በቀድሞው ፕሬዝዳንት ጃኮፍ ዙማ ሴት ልጅ ዳዚ ዱላዝማ ዛምቡላና ሌሎች ሁለት ሰዎች ላይ ምርመራ እየተካሄደ መሆኑን ትናንት እሁድ ገልጿል። የዙማ ሴት ልጅ የተከሰሰችው በዙማ እንጀራ ልጅ ንዛ ኮዛ ንዛ ሚኒ ዙማ ሙንካቤ መሆኑን ሮይተርስ የዜና ምንጭ ዘግቧል። ዙማ ሙንካቤ በሰጠችው ይፋዊ መግለጫ ደቡብ አፍሪቃውያኑ በሐሰተኛ የሥራ ቅጥር ተታለው ለሩሲያ ቅጥረኛ ቡድን መሰጣታቸውንና በኋላም ያለነሱ እውቅናና ፈቃድ በዩክሬን ጦርነት እንዲሳተፉ ማድረጋቸውን ገልጻለች። በዚህ መንገድ ማጭመርበር የተፈጸመባቸው 17 ወንዶች ሲሆኑ ስምንቱ የእርሷ ቤተሰቦች መሆናቸውንም አመልክታለች። ዙማምንኩቤ አያይዘም ሰዎቹ በአፋጣኝና በአስተማማኝ ሁኔታ እንዲመለሱ መንግስት ሁሉንም ዲፕሎማሲያዊ ጥረቶች እንዲያፋጥን አሳስባለች። በዚህ ወር መጀመሪያ ላይ የፕሬዚዳንት ሲሪል ራማፎዛ ጽህፈት ቤት 17 ደቡብ አፍሪካውያን ወንዶች በዩክሬን ጦርነት ሲሳተፉ ዶንባስ ውስጥ ተይዘው ወደ አገራቸው ለመመለስ እርዳታ መጠየቃቸውን ገልጾ በጉዳዩ ላይ ምርመራ እንደሚያካሄድ ቃል ገብቶ ነበር። የደቡብ አፍሪካ ሕግ ዜጎች ያለ መንግስት ፈቃድ ለውጭ ጦር ሰራዊት እንዳይታገሉ ይከለክላል። ይህ ዶች በለ ዲ ደብልዩ ነው። በጋዛ ሰርጥ የእስራኤል ጦር ባደረገው ጥቃት አራት ፍልስጤማውያን መገደላቸውን የሕክምና ባለሙያዎች ገለጹ። የእስራኤል ጦር በበኩሉ ሰዎቹ የተገደሉት በተኩስ አቁም ስምምነቱ ጦር እንዳይገባ የተከለከለ ቦታን ጥሰው በመግባታቸው ነው ብሏል። እስራኤል ዛሬ በጋዛ ሰርጥ ባደረገችው ጥቃት አራት ሰዎች መገደላቸውን የሕክምና ምንጮችን ተቅሶ የጀርመኑ ዜና ወኪል ዲፒኤ ዘግቧል። እንደ ዘገባው በሌላ የእስራኤል ሰው አልባ አውሮፕላን ጥቃትም ሁለት ፍልስጤማውያን ሲገደሉ ሁለት ሌሎች ቆስለዋል። ጥቃቱ የተፈጸመው ወታደሮች እንዳይገቡ በተከለከለበት የባህር ዳርቻ በስተደቡብ ነው። የእስራኤል መከላከያ ሰራዊት ባወጣው መግለጫ የታጠቁ ሰዎች እንዳይገቡ በተከለከሉበት አካባቢ በስተጀርባ ሦስት ሰዎች መስመር አልፈው ወደ እስራኤል ጦር በመጠጋታቸው ወታደሮቹ ላይ ስጋት ፈጥሮባቸው እንደነበር ገልጿል። ተደቀነብን ያሉትን ስጋት ለመቅረፍም አሸባሪ ያሏቸውን ሰዎች መግደላቸውን ገልጸዋል። የእስራኤል ጦር የተገደሉ ሰዎችን ቁጥር ግን አልገለጸም። ከመስመሩ ጀርባ ወታደሮች እንዳይገቡ የተከለከለ ሲሆን ይህም በእስራኤልና ሐማስ መካከል የተደረገው የተኩስ አቁም ስምምነት አካል ነው። በተያያዘ ዜና እስራኤል በጥቅምት ሰባቱ የሐማስ ጥቃት ኃላፊነታቸውን አልተወጡም ያለቻቸውን ከፍተኛ መኮንኖቿን አባራለች። የፈረንሳይ ዜና ወኪል አጃንስ ፍራንስ ፕሬስ እንደዘገበው እስራኤል በጎርጎሪያኑ 2023 የተፈጸመውን የሐማስን ጥቃት ማስቆም አልቻሉ ባለቻቸው ከፍተኛ ወታደራዊና የደህንነት ባለስልጣናት ላይ እርምጃ ወስዳለች። እንደ ዘገባው የእስራኤል ወታደራዊ አዛዥ ሌትናንት ጄኔራል አያል ዛሚር በጥቅምት 2023 በሐማስ የተፈጸመውን ጥቃት መከላከል ባለመቻላቸው በርካታ ከፍተኛ መኮንኖች ከስራቸው መሰናበታቸውንና ማስጠንቀቂያ መሰጠታቸውን ገልጸዋል። ዛሜር እንዳሉት የእስራኤል መከላከያ ሰራዊት ተቀዳሚ ተልእኮው የሆነውን የእስራኤል ሲቪሎችን የመጠበቅ ኃላፊነት በጥቅምት ሰባት ቀን አልተወጣም። ጦሩ በመግለጫው እንዳረጋገጠው መኮንኖቹ ከተጠባባቂነት ስራቸው እንዲለቁና ከእንግዲህ አገልግሎት እንደማይሰጡ ተነግሯቸዋል ተብሏል። ውሳኔው እሁድ ማምሻ ይፋ የተደረገው ከውስጥ የተደረገ ምርመራ ማብቃቱን ተከትሎ ነው። የእስራኤል ጦር እንደገለጸው እንደ ጎርጎሪያኑ አቆጣጠር ጥቅምት 7 2023 በሐማስ እና በተባባሪ ቡድኖቹ በተፈጸመው ጥቃት 1200 እስራኤላውያን ተገድለዋል። ከእነዚህም ውስጥ 800 ያህሉ ሲቪሎች ናቸው። 250 ያህሉ ደግሞ ታግተው መስወሰዳቸው ተገልጿል። በፓኪስታን አጥፍቶ ጠፊዎች ባደረሱት ጥቃት ቢያንስ ሶስት ፖሊሶች ሲገደሉ ሁለት መቁሰላቸው ተገለጸ። የሀገሪቱ ፖሊስ እንደገለጸው ጥቃቱ የተፈጸመው ዛሬ ማለዳ በፓሻዋር የፓኪስታን የሲቪል መከላከያ ዋና መስሪያ ቤት ውስጥ ነው። የፖሊስ አዛዥ ሚያን ሰኢድ አህመድን እንደገለጹት በመስሪያ ቤቱ መግቢያ በር ላይ በተፈጸመ የቦንብ ጥቃት ሶስት ጸጥታ አስከባሪዎች ሲገደሉ ሁለት ደግሞ ቆስለዋል። እንደ ፖሊስ አዛዡ ሶስት የጥቃት ፈጻሚዎች ወደ አና መስሪያ ቤቱ ለመግባት ሞክረው አንደኛው በሩ ላይ በፍንዳታው ራሱን ሲያጠፋ የቀሩት ሁለቱ የጸጥታ አስከባሪዎች በጥይት ተመተው ተገድለዋል። ዝነኛው የሬጌ አቀንቃኝ ጂሚ ክሊፍ በ81 ዓመቱ ከዚህ ዓለም በሞት ተለየ። ጂሚ ክሊፍ ከሀገሩ ልጅ ከቦብ ማርሌ ጋር በመሆን ሬጌን ተወዳጅ ያደረገ ዝነኛ ጀማይካዊ ዘፋኝ ነበረ። ከስድስት አስርት ዓመታት በላይ በሬጌ ሙዚቃ አቀንቃኝነቱ ተወዳጅ ሆኖ የቆየው ጂሚ ክሊፍ በተወለደ በ81 ዓመቱ ከዚህ ዓለም መለየቱን ባለቤቱ ላቲፋ ቻምበር ዛሬ ሰኞ በፌስቡክ ገጿ ማስተዋወቋን ሮይተርስ የዜና ምንጭ ከኪንግስተን ዘግቧል። በጥበብ ስሙ ጂሚ ክሊፍ በውልደት ስሙ ደግሞ ጀምስ ቻምበር የሚባለው ቅዱስ ጀምስ ፓሪስ በተባለ ሰሜን ምዕራብ ጀማይካ በጎርጎሪያኑ ሐምሌ 30 ቀን 1944 ዓ ም ነበር የተወለደው። ክሊፍ ሙዚቃን የጀመረው ገና በ14 ዓመቱ ሃርኬን ሃይቲ በሚለው ሙዚቃው ሲሆን በሕይወት ዘመኑ ከ30 በላይ የሙዚቃ አልበሞችን ሰርቷል። በመላው ዓለምም የሙዚቃ ስራዎቹን ለታዳሚ አቅርቧል። በጎርጎሪያኑ 2012 ዓመተ ምሕረት በምርጥ የሬጌ አልበም የግራሚ ሽልማትን አሸንፏል። ይህ ዶች በለ ዲደብሊው ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። በቤንሻንጉል ጉሙዝ ክልል ከ30 በላይ ንጹሐን በታጣቂዎች ተገደሉ። በጥቃቱ ከተገደሉት መካከል ህጻናትና ሴቶች ይገኙበታል። የሱዳን ጦር ኃይሎች አዛዥ የአሜሪካን የእርቅ ሀሳብ ውድቅ አድርገዋል በሚል በተባበሩት አረብ ኤሜሬቶች ተወቀሱ። ወቀሳው የተሰማው ዋሽንግተን ያቀረበችውን የእርቅ ሀሳብ የተባበሩት አረብ ኤሜሬቶችን ሀሳብ የሚያንፀባርቅ ነው በማለት ጀኔራል አልቡርሃን ካጣጣሉት በኋላ ነው። የቀድሞው የደቡብ አፍሪካ ፕሬዚዳንት ጃኮፍ ዙማ ሴት ልጅ ያለፍላጎታቸው ጎታቸው በዩክሬን ጦርነት እንዲሳተፉ ተዋጊዎችን ቀጥራለች በሚል ክስ ቀረበባት። በጋዛ ሰርጥ የእስራኤል ጦር ባደረሰው ጥቃት አራት ፍልስጤማውያን መገደላቸውን የሕክምና ባለሙያዎች ገለጹ። የእስራኤል ጦር በበኩሉ ሰዎቹ የተገደሉት በተኩስ አቁም ስምምነቱ ጦር እንዳይገባ የተከለከለ ቦታን ጥሰው በመግባታቸው ነው ብሏል። እስራኤል በጥቅምት ሰባቱ የሐማስ ጥቃት ኃላፊነታቸውን አልተወጡም ያለቻቸውን ከፍተኛ የጦር አዛዦቿን አባረረች። ታዋቂው የሬጌ ሙዚቃ አቀንቃኝ ጂሚ ክሊፍ በ81 ዓመቱ ከዚህ ዓለም በሞት ተለየ። ዜናው አበቃ።